የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ነው። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ሰላም፣ እንደምናመሻችሁ የጋቢና ቪዮ አድማጮች የዛሬ እለተረቡ ጥቅምት 4 2013 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። ለዛሬ በትላንትናው ምሽት ወጣቶች ግጭት ውስጥ ለምን ይገባሉ ስንል ያነሳነውን ሀሳብ ቀጣይ ክፍል ይዘናል። ከራሱ ከሌላው ወጣት ይሁን በሀሳብ ወይም ደግሞ በጎሳ ወይም በሃይማኖት የሚለየውን ወንድሞ ቁጥ ብሎ እስቲ እናውራ የሚል ባህል ማዳበር አለባቸው። ወጣቶች እንግዲህ በዋናነት ማድረግ ያለባቸው ነው የሰማችሁት፣ የህግና ፖሊሲ ጥናት ባለሙያ የሆነውን አለማየሁ ሰይፉን ነው ወጣቶች ወደ ግጭት እንዳይገቡ የመፍትሄ ሀሳቦች ያላቸውን በምሽቱ ያጋራናል። እነ ህክምና የተባለውን ገንዘብ አሟልተናል ብለውኛል። ያሬ ሁለት ነጥብ ሁለት ሚሊየንስ ብለውኛል የተዋጠው በኢንስታግራም ማህበራዊ ሚዲያ አማካኝነት ገንዘብ የሚያሰባስብ እምቧ የተሰኘ ገጽ መቅደስ ወልደ ሚካኤልን የሰማችሁት። አብራችሁን ከቆያችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየነኝ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ሀብታሙ ስዩም። አመሰግናለሁ ስመኝሽ። በእስራኤል ሀገር የሚኖሩ የትግራይ ክልል ተወላጆች የተገዛው የአንበጣ መከላከያ ድሮን በፌዴራል መንግስት ወደ ክልሉ እንዳይገባ ለሰባት ወራት ታግዷል ሲል የትግራይ ክልል ግብርና ገጠር ልማት ቢሮ ከሷል። ይህ ክልከላ የትግራይ ክልል በኢኮኖሚ የማዳከም ሴራ አካል ነው ብሏል ቢሮው። ከዚህ ጋር በተያያዘ ስሙ የተጠቀሰው የፌዴራል ተቋም የመረጃ መረብ ደህንነት ኤጀንሲ ግን የደህንነት ፍተሻ መስፈርት አሟልቶ ፈቃድ የተከለከለ ድሮን እንደሌለ አስታውቋል። የኤጀንሲው ዋና ዳይሬክተር ዶክተር ሹመት ይግዛው ለአሜሪካ ድምፅ እንዳብራሩት የድሮን ፈቃድ ጥያቄ የደረሳቸው ከትግራይ ክልል መንግስት ሳይሆን የፌዴራል ተቋም ከሆነው መቀሌ ዩኒቨርሲቲ ነው። የዩጋንዳው ተቃዋሚ መሪ ድምፃዊና የምክር ቤት አባል ቦቢ ዋይን የጸጥታ ኃይሎች ጽህፈት ቤቴን ወረው ሰነዶችን ይዘው ሄደዋል ሲል ተናግረዋል። በዋናው ስሙ ሮበርት ኪጉላኒ ፖሊሶቹ ሌሎችን ዕቃዎች ወስደዋል፣ መንግስት የማዋከብ ተግባር እየፈጸመብን ነው ብለዋል። የዩጋንዳ ፕሬዚደንት ዮሪ ሙሴቬኒ ስልጣን ከያዙ 34 ዓመት ተቆጥረዋል። ለረጅም ጊዜ ስልጣን ላይ በመቀመጥ ሶስተኛው የአፍሪካ መሪ ናቸው። ቦቢ ዋይን ይህ አሁን ላይ ማብቃት አለበት ብሎ እየተፎካከራቸው ነው። በዚያች ሀገር ምርጫው እንደ ኢሮፒያን አቆጣጠር በየካቲት ወር ሊካሄድ ታቅደዋል። ቦቢ ዋይን በእድሜው ከሙሴቬኒ በእጅጉ ወጣት እንደመሆኑና በድምፃዊነቱም ብዙ የህዝብ ድጋፍ አለው። እናም ይሄ የገዢውን ፓርቲ እንቅልፍ ነስቶታል። የጸጥታ ኃይሎች ደጋፊዎቹንም ያዋክባሉ ተብሏል። ፕሬዚደንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት ዳኛነት ያጯቸው ዳኛ ኤሚ ኮኒ ባረት ዛሬም ለሶስተኛ ቀን የሹመታቸው ማጽደቂያ ችሎት በተቀመጠው የመወሰኛ ምክር ቤት ሸንጎ ፊት ቀርበዋል። ትናንት አስራ ሁለት ሰዓት ገደማ በፈጀው ሸንጎ ፊት የዋሉትን ያመሹት ዳኛ ኤሚ ኮኒ ባረት ሹመታቸው ቢጸድቅ በጠቅላይ ፍርድ ቤቱ ፊት በሚቀርቡ የሕግ ሙግቶች ምን አይነት ብይን እንደሚሰጡ ለተነሱላቸው ብዛት ያላቸው ጥያቄዎች መልስ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን የዕለቱን አብይ ርዕስ የምንሰማበት ሰዓት ነው። በትላንትናው ምሽት ስርጭታችን ወጣቶች ወደ ግጭት በሚያስገቧቸው ምክንያቶች ዙሪያ ሀሳቦችን ለመወያየት በወጣቶች ዙሪያ የሚሰራው ዩዝ ኤንድ ችልድረን ኢምፓወርመንት የተሰኘ ድርጅት ኃላፊና የሕግና ፖሊሲ ጥናት ባለሙያ ከሆነው አለማየሁ ሰይፉ ጋር ቆይታ አድርገን ነበር። ዛሬ ደግሞ ወጣቶችን ከግጭት ለማራቅ ሊተገበሩ ስለሚገቡ መላዎች ሀሳቦችን ያጋራናል። ከአለማየሁ ጋር ቆይታ ያደረገው ሀብታሙ ስዩም ነው። ወጣቶች ግጭቶችን የማባባስ አቅማቸው በዚህ መልኩ ተገልጸዋል። ነገሮችን ለማረጋጋት ሁኔታዎች ከቁጥጥር ውጭ እንዳይሆኑ ለማድረግ ያላቸው ኃይልስ እንዴት ይገለጻል? በዋናነት ወጣቶች ሊያደርጓቸው ከሚችሉ ነገሮች መካከል የመጀመሪያው የመጠየቅ ባህልን የማዳበር በመልቦና እና አስተሳሰብ መገንባት አለባቸው። ይህ ፓወር ኦፍ ኢንኳሪ ነገሮች ለምን ሆኑ፣ አንድ ነገር ለምን በዚህ መልክ ቀረበ፣ እንዴትስ እንደዚህ ሆነ የሚሉ ነገሮችን የማመዛዘን ወይም ደግሞ የመጠየቅ ብቃት ማዳበር አለባቸው። የመጀመሪያው ነገር ወጣቶች ማለት ነው። በኢትዮጵያ ውስጥ አሁን በተለያዩ ጊዜ በወጣቶች መካከል የተፈጠሩ እንግዲህ ባለፉት አስር አመታት እንኳን የተመለከትኩት የተፈጠሩ ግጭቶች የወጣቶች የእርስ በእርስ ግጭቶች በዋናነት እንግዲህ በኢትዮጵያ ውስጥ የተፈጠረውን የፖለቲካ ምህዳር ላይ የተንተራሱ ናቸው። ለምሳሌ ከፌዴራል ሥርዓቱ ጋራ ከሕገ መንግስቱ ጋራ ከፖለቲካ ውክልና ጋራ የሚነሱ ወደ ፖለቲካ የሚሄዱ ግጭቶች ተፈጥረዋል። በኢትዮጵያ ውስጥ እጅግ በጣም የሚገርመኝ ነገር ለምሳሌ ግጭቶች ወይም ደግሞ በአንድ ሀገር ውስጥ ለምሳሌ የጥያቄዎች የሕዝብ ጥያቄዎች የብሔሮች የሚሆን የብሔር ብሔረሰቦች የሕዝቦች ጥያቄዎች በተለያዩ የዓለማችን ሀገሮች ላይ ተከስተዋል። እነዛ ጥያቄዎች ደግሞ መልስ የሚያገኙበት ጊዜ ይመጣና መልስ እንዳገኘው ደግሞ ከዛ በኋላ ወደፊት ነው ማሰብ የሚችለው ያ ትውልድ ማለት ነው። እኔ በጣም አሁን ወጣቱን በጣም ኢንኳየር ማድረግ አለበት ብዬ ከማምናቸው ነገሮች መካከል ለምሳሌ በኢትዮጵያ ለምሳሌ ከዛ ትውልድ ጀምሮ የተነሱ የብሔረሰብ ጥያቄዎች ጋር በተያያዙ የህገ መንግስቱ በታወጀ ጊዜ አነሰን በዛም ህገ መንግስቱ ምላሽ ሰጥቷል። በህገ መንግስቱ የሚባሉ ነገሮች እያሉ የሀገሪቱን የመንግስት አስተዳደር ወደፊት መምራትን ትቶ ወደኋላ ታሪኮችን መንቀስ የጀመረው ለምንድን ነው ብሎ ኢንኳር ማድረግ አለባቸው። ለምሳሌ እና የመጀመሪያው እንግዲህ ወጣቶች እኔ ማድረግ አለባቸው ብዬ ማስቦ በእያንዳንዷ ነገር ላይ ለምን የሚል ጥያቄ ለምን የሚል ጥያቄ በስነ ሰአቱ ደግሞ በያዝ ደሳያ ሆነ የመጠየቅን ማዳበር አለባቸው። ሌላው ወጣቶች ማህበራዊ መስተጋብሮችን ከአንዱ ከሌላው ጋር ፈጥሮ የመተያየት ምንድን ነህ አንተ፣ እንዴት ነህ አንተ የሚሉ ጥያቄዎችን ከራሱ ከሌላው ወጣት ይህን በሀሳብ ወይም ደግሞ በጎሳ ወይም በሃይማኖት የሚለየውን ወንድሙን ቁጭ ብሎ እስቲ እናውራ የሚል ባህል ማዳበር አለባቸው። ወጣቶች እንግዲህ በዋናነት ማድረግ ያለባቸው ይህ ነው። ሌላው እንግዲህ ወጣቶች ይገባናል የሚሏቸውን በመንግስት ምላሽ ሊሰጣቸው የሚገቡ ጥያቄዎችን ሰላማዊ በሆነ መንገድ ዴሞክራሲያዊ በሆነ መንገድ መጠየቅን ደግሞ ኤክሰርሳይዝ ማድረግ አለባቸው። በሶስተኛ ደረጃ ወጣቶች በተለይ በኢትዮጵያ ባለው ነባራዊ ሁኔታ ዋናው ነገር አንዱ ሌላውን አፕሪሺየት ማድረግ የማወቅ ለምሳሌ የቋንቋ ልዩነቶች ሊኖሩ ይችላሉ። የባህል ልዩነቶች ሊኖሩ ይችላሉ፣ እና ይሄ ነገር በኢትዮጵያ ብቻ እንዳልሆነ መረዳት አለባቸው። ቅድም ካልኩ ነገር ጋራ ከሰፈር ወጣ ብሎ የመመልከት በጎረቤታችን ኬንያ እ ተመሳሳይ የህዝብ ስብጥር አለ። ናይጄሪያ ከአምስት መቶ በላይ የተለያዩ ብሄር ብሄረሰቦች የሚባሉ ከሁለት መቶ በላይ ቋንቋዎች አሉ። ወጣቶቹ ግን አሁንም ማሳት ነው ቁጭ ብሎ ተነጋግተው ጉዳዮቻቸውን እየሰጡ እየኖሩ ነው በጋራ ማለት ነው ስለዚህ እዛ ውስጥ ግን ምን አለ አፕሬሽን ይፈልጋል ይሄ ነገር እገሌ ይሄ የዚህ ቋንቋ ባለቤት ነው የዚህ ባህል ባለቤት ነው እና ይሄ ነገር እኔ ደግሞ ላከብርለት እንዲሁም ደግሞ ልወድለት ይገባል የሚል ነገር የእኔን ብቻ ብሎ ችክ የማለት ባህልን ማስወገድ አለባቸው ወጣቶቹ እነዚህም ነገሮች ካደረጉ መፍትሄ ይኖራቸዋል ብዬ አስባለሁ። እንግዲህ ወጣቶች ወደ መልካሙ መንገድ ለመመለስ ፍላጎት ቢኖራቸውም እገዛ የሚፈልጉባቸው ብዙ ጉዳዮችም ያሉ ይመስለኛል። መንግስት፣ የግል ተቋማት፣ ግብረሰናይ ድርጅቶች ለወጣቶች ጉልበት የሚሆኑ መርሃ ግብሮችን በምን መልኩ መቅረጽ ይገባቸዋል? አመሰግናለሁ። እንግዲህ አ እዚህ ጋር መጀመሪያ ወጣቱ ከመንግስትና ከሌሎች የባለድርሻ አካላት ምላሽ ከመጠበቁ በፊት ወጣት ወደ ግጭት መግባት ማለት ምን ማለት ነው የምትለውን ነገር አስቀምጬ ይልላል። አንድ ወጣት ወደ ግጭት ገባ ማለት የወጣት የማቹሬሽን ፕሮሰስ ወይም ደግሞ የእድገት ፕሮሰስ ተገታ እንደ ማለት ነው። በሌላ አገላለ እነዚህ ወጣቶች ወደ ግጭት የገቡ ወጣቸው ከጊዜ በኋላ የተጋጩበት ነገር አሁን ለምሳሌ እድሜያቸው እንዳልከው አለፍ ሲል የተጋጩበት ነገር እርባና ቢስ እንደነበረ ሲገባቸው። ማህበራዊና ስነ ልቦናዊ ቀውስ ውስጥ ይገባል። ስለዚህ ወደ ግጭት ከመግባታቸው በፊት ኢንኳየር ማድረግ አለባቸው የምንለው ለምንድ ነው? አንድ ነገ እነሱ ላይ ራሱ የሚፈጥረው ተጽዕኖ አለ፣ ኔጋቲቭ የሆነ ተጽዕኖ አለ። አንድ በግጭት ውስጥ ያለፈው ወጣት ነገ ከነጎዳ ጎልመስ ብሎ ወደ አንድ የፖለቲካ ስርዓት ውስጥ እንኳን ቢገባ የወጣትነት ዘመን የግጭት ታሪኩ እየተነሳ በፓርቲ ዲስፕሊን እና በሌሎች ነገሮች እየተቀየደ አቅሙን ሳያጎለብት ወይም ደግሞ ብቁ አመራር መሆን የሚችል የነበረው ወጣት በትንሹ በወጣትነት ላይ በስህተት ተገዝቶ በሰራት ስህተት ላይ እድሜ ልኩን መድረስ ከነበረበት ደረጃ ሳይደርስ ይገባል ማለት ነው። ስለዚህ የእድገት ፕሮሴስን እንደሚገታባቸው ወጣቶቹ መረዳት አስገባቸው የመጀመሪያው ማለት ነው። ከዛ በተረፈ እንግዲህ እኔ ለመንግስት ወይም ደግሞ ለሲቪል ተቋማት ለእናንትና ብዬ የማነሳው ነገር የለም። በዋናነት ግን በኢትዮጵያ ውስጥ ለወጣቶቹ እንደ መፍትሄ መሆን ያለባቸው ነገሮች አንደኛው እንግዲህ በኢትዮጵያ ውስጥ በተለያየ ቦታ ላይ በተለያየ መስክ ውጤታማ የሆኑ የሀገራችን አንቱ የተባሉ ሰዎች አሉ እና ወጣትነት የስራ ዘመን ነው። ዛሬ አንቱታ ላይ የደረሱ ሰዎች አንቱታ ላይ የደረሱት ወጣትነታቸውን እንዴት አሳልፈው የሚል የህይወት ተሞክሮ ልምዶቻቸውን ያካፍሉበት የሚችሉባቸው መድረኮች ለወጣቶች በየክልሉ፣ በየወረዳው፣ በየዞኑ መመቻቸት እና መንግስት ይህንን ዘርግቶ መተግበር አለበት ያምናለሁ። ከዚህ ጋር በተያያዘ በነገር ላይ በቅርቡ እኛ አሁን እየሰራንበት ያለ ነው ልንጀምሮ ያሰብነው ነገር አለ ሚሞሪያል ሌክቸር ሶርጊዮዝ የሚባል ፕሮግራም እየዘረጋ ያለ ነው። በኢትዮጵያ ውስጥ አንቱ የተባሉ ሰዎች አሉ። ኖሮ እየኖሩ ያሉ ኖረው ደግሞ ያለፉ የእነሱን ታሪክም እያነሳን ለወጣቱ ሌክቸር ልናደርግ የምንችልበትን መድረክ እና ትምህርት ሊወስዱበት የሚችልበትን መድረክ በቅርቡ ይዘን እንቀርባለን ብለናል። ሌላው እንግዲህ በየአካባቢው መጀመሪያ እንደ አንዱ ችግር ብዬ ካነሳኋቸው ነገሮች መካከል የወጣቶች የአቻላቻ ግንኙነት መፍጠሪያ መድረኮች መዘጋት ነው ብያለኝ። ስለዚህ አሁን በተለይ የወጣቶችና ስፖርት ሚኒስቴር ከመንግስት አንጻር እንዲሁም ደግሞ ሲቪል ሶሳይቲ የሆኑ ተቋማትና የባህልና ቱሪዝም ሚኒስቴር በጋራ ሆነው በየአካባቢው ወጣቶች ተሰጥሮ የሚያዳብሩበት፣ የሚማማሩበት፣ ሀሳብ የሚለዋወጡበት፣ የሚተዋወቁበት አማተር የሆኑ ክበባትና ማህበራት እንደገና ማሲቭ በሆነ ሁኔታ በኢትዮጵያ መጀመርና መዘርጋት አለባቸው ብዬ አስባለሁ። ይሄ ከመንግስትና ከሲቪል ተቋማት የሚጠበቅ ነው። ሌላው እንግዲህ ወጣቶች ወጣቶች ኳሊቲ የሆነ ተሳትፎ የሚያደርጉበትን መድረክ መንግስት ማመቻቸት አለበት። ተሳትፏቸው ዴሞክራሲያዊ እና እንዲሁም ደግሞ የተሳተፉበት ነገር ውጤታማ ኤፌክቲቭ መሆኑን በሚያረጋግጥ መልኩ መንግስት ወጣቶች እንዲሳተፉ ሁኔታዎችን ማመቻቸት አለበት እያማለሁኝ፣ እንግዲህ ከዚሁ ጋር በተያያዘ በተለይ ከዩኒቨርስቲዎች ውስጥ በሚፈጠሩ ግጭቶች የጁኒየር ተማሪዎች ለምሳሌ የሲሜሮቻቸው ታዛዦች ሆነው ግጭት ውስጥ ገብተው ከትምህርት ተባረው የእድገት ፕሮሰሳቸውን ተገጥቶ ከትምህርት አለም ተገለው እንደገና ወደ ቤተሰቦቻቸው ሄዶ ወደ ድህነት ኑሮ የሚቀላቀሉበትን ሁኔታ አስተውለናል እና እነዚህን ሁኔታዎች ሊያስተምር ይችላል ብዬ ያመንኩበትን ከህይወት የተሞክሮ የተነሳ ቅርቃር የገባ ትውልድ የሚል መጽሐፍ ለህትመት አብቅቻለሁ። ገበያ ላይ ነው ያለው። የዩኒቨርሲቲ ወጣቶች እንዴት ወደ ግጭት እንደሚገቡና ከግጭት ውስጥ ደግሞ ማን እንደሚያጠፍ ማን እንደሚጎዳ በተለይ አዲስ ገቢ ተማሪዎችን ሊጠቅም በሚችል ሁኔታ የተዘጋጀ ነገር አቅርቤያለሁ። እጅግ በጣም አመሰግናለሁ። አለማየሁ ሰይፉ፣ የሕግና ፖሊሲ ጥናት ባለሙያ፣ ወጣቶችን በሚመለከቱ መርሀ ግብሮች ውስጥ በተለያዩ ኃላፊነቶች ትሰራለህ። ለነበረን ቆይታ በእጅጉ አመሰግናለሁ። አመሰግናለሁ። የእለቱን አብይ ርዕስ ነበር የሰማችሁት። ሀብታሙንና በሁለት ክፍሎች ሙያዊ ሀሳቡን ያጋራንን አለማየሁ ሰይፉን እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። የእምቧ ቤተሰብ ከማህበራዊ ሚዲያ ገጾች አንዱ የሆነው ኢንስተግራም ላይ ከተመሰረተ አንድ አመት ተኩል አደረገ። በእነዚህ ጊዜያት ውስጥ የቡድኑ አባላት የተለያዩ ታዋቂ ግለሰቦችን በመጋበዝ አዝናኝና አስቂኝ የሆኑ ፈተናዎችን በማቅረብ እያወራረዱ ገቢ ያሰባስባሉ። ይህ ገጽ እስካሁን ድረስ ለተለያዩ ችግሮች ከአምስት ሚሊዮን የኢትዮጵያ ብር በላይ ገቢ ማሰባሰቡን የገጹ መስራችና አባል ያሬድ ነጋሽ ለአሜሪካ ድምፅ ገልጿል። ኤደን ገረመው በገጹ ገቢ ከተሰበሰበላቸው ግለሰቦች መሀል አንዷ የሆነችውን የ26 ዓመት ወጣት መቅደስ ወልደ ሚካኤልና የቡድኑን መስራች ያሬድ ነጋሽ አነጋግራ ተከታዩን ዘገባ አሰናድታለች። መቅደስ ወልደ ሚካኤል በአሁን ሰዓት የ26 ዓመት ወጣት ስትሆን የምትኖረው ከእናቷ ጋር በሚኖሩበት የኪራይ ቤት ውስጥ ነው። ከመቀሌ ዩኒቨርሲቲ በኮምፒውተር ሳይንስ ተመርቃ ስራ ጀምራ እየሰራች ሳለች የዛሬ ሁለት ዓመት በአንድ ክፉ ቀን የመኪና አደጋ አጋጠማት። ከዚያን ጊዜ ጀምሮም መቅደስ አልጋ ላይ ውላለች። ለሕክምናዋም እጅግ ብዙ ብር ስለተጠየቀች የሰዎችን እርዳታ ትሻለች። አሁን ታዲያ የእንቧ ቤተሰብ በተሰኘው የማህበራዊ ድረገጽ ላይ ትልቅ ተስፋ ጥላለች። ስራ ነበረኝ። መቀሌ ዩኒቨርሲቲ በኮምፒውተር ሳይንስ ተመርቄ ነበር እና አንድ አምስት ምናምን ስራ ሰርቻለሁ። የግል ነው። ያው አደጋው ሲደርስ አንገቴ ላይ ነው ጉዳት የደረሰው። ከዛ ያው የነርቭ ሲዝ ነው ከንቀሳታት ሻነ አይንቀሳቀስም። ያው ፈቃደኛ አልነበረም። እኛም ከሱጋ መካሰብ ስለማንችል ተሰናዋል። በቤተሳዎች ያው ገንዘቡን በጣም ባጭር ጊዜ አሟታ ለህክምና የተባለውን ገንዘብ አሟልተናል ብለውኛል። ያሬት ሁለት ነጥብ ሁለት ሚሊየን ብለውኛል። ወደ ውጪ ብሄድ ነው የተሻለ የሚሆነው ረጅም ጊዜ ከተመሰረተ አንድ አመት ተኩል የሆነው የእንቧ ቤተሰብ የተሰኘው ገጽ ለመቅደስ ወልደ ሚካኤል ሁለት ነጥብ ሁለት ሚሊዮን የኢትዮጵያ ብር አሰባስበው ለማሳከም በእንቅስቃሴ ላይ ሲሆን ከተመሰረተበት ጊዜ አንስቶም ለተለያዩ ጉዳዮች ገቢ እያሰባሰበ የሚገኘው ይሄ ቡድን እንዴት እንደተመሰረተ የቡድኑ መስራች የሆነው ያሬድ ነጋሽ እንዲህ ያስረዳል። የእንቧ ቤተሰቡ እንግዲህ የተመሰረተው ፋሲካ በአሁን ያለው ተሳካፊያን ከዛም ጋር ስ የነበረ ላይ ለበዓል ለምን ለየት ያለ ነገር አናደርግም በሚል አይነት ተነሳተን አራት መደካማ ቤተሰቦች አሉ። ለአመት ባል ምንም ለቤተሰቦቻቸው ማታዝ የማይችሉ ለነሱ ዶሮ፣ እንቁላል፣ ዘይት፣ ሽንኩርት እናቀርብ። በአለፈው አመት የሚያቀርብ ቤተሰብ ነበረ ምስ ተስፋ የሚባል እነሱን ለምን ንም እንደዛ ስል በዛ ቢዜች በሀሳቤ ተስፋሚነት የእምቧ ቤተሰብ አባላት የተለያዩ እንደ ጥሬ ሽንኩርት መብላት መደነስ የመሳሰሉ የሚያዝናኑ ፈተናዎችንና ውርርዶችን በማህበራዊ ሚዲያ ላይ በማቅረብ እስካሁን ድረስ አምስት ሚሊዮን የኢትዮጵያ ብር እንዳዋጡ የሚገልጸው ያሬድ ቡድኑ እምቧ የተሰኘውን ስሙን የሚያገኘው ከነዚህ ውርርዶች ነው ይላል። ስሙ ነው እንዴት ነው እንግዲህ ለየቻ ለስም ሊመጣ የቻለው በምንልበት ጊዜ እኛ ገንዘብ ስናሰባሰብ በተለያዩ ጉዳዮች ያሰባሰባል ሁን ጊዜ በዚህ አጋጣሚ ከፋሲካ እስከ አሁን ድረስ ከታመሙ የተቸገሩ፣ በአስገድዶ የመደፈር ጥቃት ለደረሰባቸው ቤተሰቦች በሙሉ በተለያዩ የብር መጠን አምስት ሚሊዮን ኢትዮጵያ ብር የተለያዩ ወገኖቻችን ኢትዮጵያ በዚህ ባጭር ጊዜ እና ይህንን ገንዘብ ያስተዋሰው ነው። እንዴት ነው ሊፈታ ዘና እያለን እየተዝናናን እየተጫወትን ለወገን መድረፍን ነው። ሶሻል ሚዲያን ለመልካም ነገር መበተቀ። ለምሳሌ አንዱ ሰው ሶስት ቃሪያ እንዲበለ ይጠየቃል። እንደ ቻሌንጅ ይደረጋል ማለት ነው። ይሰተናል እንቶ ሶስት ቃሪያ ከበላ እኔ ሀያ ዶላር ተጣልን አለ አንዱ ሰው ተነሱ እኛ ደግሞ እኔ ሀያ ጨምራለሁ እንደዚህ ሚልና ብሩ የብሩ መጠን እየጨመረ ይላል። ያ ሰው ቃሪያን እንዲበላ ወይ ደግሞ አምስት ውሃ እንዲጠጣ ምስ ብርጭቆ ውሃ እንዲጠጣ ወይ ሁለት እንቁላሌ ላይ ላይ እንዲሰብር ወይ ምጥምጣ በማንሳ እንዲበላ፣ የተለያዩ የስፖርቶች እንዲሰሩ፣ እንዲዘርሙ፣ እንዲደንሱ የተለያየ ነገር ይታዘዛል። እና እነሱ እያንዳንዱ ነገር ባደረጉ ቁጥር በዚህ ኢንስታግራም ግሩፕ ላይ የሚታተሱ ቤተሰቦች ታወጣል። ይ ገሌ እንዲታረገ ወይ እናስተንቀጣለ፣ ገሌ እንዲታረገ ወይ እናስተንቀጣለ። እንደዚህ አይነት መንገድ ነው የምናቀባቸው እና አንዱ ቻሌንጅ ምን ነበረ? በጅህና በጉልበት ተንበርክከህ እየዞርክ አስር ጊዜ እንቧ እያልክጡ ተባል እና በቃ በጣም የሚያስችል የሚያዝ አረባ ካልክ ተ አንደኛው ተኝቶ ስለነበረ ተ በእንቅልቅል ቡላ መገዛ የሚመስለው አረጋ፣ አደጋ ካትተው እያለ እየለመነ ግን ዜር እንቧ እያለ ሲዜር በቃ የሚያስቅ ቻሌንጅ ነበረ። በጣም ያዝናምርም እዛ የተለመደ ነገር ሆነና ብዙ ሰዎች ሲገቡ እንደዛ እንዲያደርጉ መጠየቅ ተጀመር እና በዛው እንደ ቀን ከእንቧና ስብላቸው እንቧና ስብላቸው እንቧ ይበሉ እንቧ ይበል በሚል በእንደዚ አይነት ጠበቃ ቀጠል። እንግዲ ያሬድ ይህ ቡድን የራሱ የሆነ ከባህልና ከማህበረሰብ ስነልቦና ጋር የማይገጩ የመከባበር ሕግ እንዳለው ገልጸው ከሃይማኖት ከፖለቲካና፣ ጸያፍ ከሆኑ ከጾታ ንግግሮች የጸዳና ኢትዮጵያዊ ባህልንም ያገናዘበ ነው ይላል። እንግዲህ ምንድን ነው ያው ኢትዮጵያዊ እንደመሆናችን መጠን ባህላችን ያለቀቀ ስነስርዓት የሌለው ነገሮችን አናስተናግድም። ማንኛውም ሰው የሚታጠቅበት ወይም የሚቀበለው ቻሌንጅ የሚያዝናና የሚያስደስት እንጂ የሰውን ማንነት ዝቅ የሚያደርግ ባህልን የለቀቀ ማንም ኢትዮጵያዊነታችንን ሁሉም ቋሽሽ አይነት ነገሮችን አናስተናግድም። ለምሳሌ በዚህ በኳራንቲን ጊዜ የተለያዩ የውጭ ሀገር ዘፋኞች ወይም ራፐሮች ሰዎችን በማስደመስ ምናምን አይነት ነገር ይሳትፋሉ። እኛ እንደዚህ አይነት ነገር አናድርግም፣ አንሳተፍም። ኢትዮጵያዊነታችን ኢትዮጵያዊ ጨዋ ኢትዮጵያ ኢትዮጵያዊነታችን የጠበቀ ከከበረ አይነት ስነስርዓት በሆነ እየተዝናናን እየተደሰትን የምናሳልፈው በዚህ ቻሌንጅ ላይ ለመሳተፍ ማንኛውም ሰው ይሳተፋል። አዲስ ዘሚም ሆነ መባርም

መሳፈት ስለሚፈልግ አንዳንዱ በቃል ይሳፈፋል፣ አንዳንዱ ገንዘብ በመስጠት ይሳፈፋል። አንዳንዱ ደግሞ በቃ ትርጉም ያለውን የቤት ውስጥ ያለውን ቅርጻቶ ያጫርታሉ እና መጽሐፎች ይጫርታሉ፣ ስዕሎች ይጫርታሉ። በንደዛ በንደዛ ነው እና በጥሩ ሁኔታ እየሄዱ አሁን ወደ ሀያ ሺህ ሰባት መቶ የሚሆን እንግዲህ በሜቴዝ ላይ ተከታታዮች አሉ። እየገቡ የሚሳተፉ ናቸው። በአንድ ጊዜ ከአራት መቶ እስከ አንድ ሺ አንድ መቶ እስከ አንድ ሺ ሁለት መቶ የሚሆን እንደ ቀኑ ይለያል፣ የሚሳተፉ አሉ። በብዛት ደረጃ እንግዲህ ወደ ሀያ ሺ ሰባት መቶ ደርሰናል። እንግዲህ ለሜምበር ደረጃ እንዳልኩት መዝግበን፣ ገሌ ገሌ ከዚህ ከዚህ የሚለውን የሜምበርሽፕ የሚገባ ስላልጀመረ ነዚያት ክሪ ያሉትን አናውቅም፣ ግን በተከታታይነት ወደ ሀያ ሺ ሰባት መቶ የሚሆኑ አባላቶች አሉ። እንቧ ቤተሰብ በተለይም ታዋቂ ግለሰቦችን እየጋበዘ በማሳተፍ ተለቅ ያለ ገቢ የሚያሰባስብ ሲሆን እስካሁን ድረስም እነሃናን ታሪክ፣ ትዕግስት ግርማ፣ እፀ ህይወት አበበ፣ ብጽዓት ስዩም፣ ፋሲል ደሞዝና ሌሎችም አንጋፋና ዝነኛ ሰዎች በቡድኑ ላይ ለፈተናዎች በመቅረብ ትልልቅ ገንዘቦች እንዲዋጡ ማገዛቸውን ያሬድ አጫውተኛል። ሲያጠቃልልም ማህበራዊ ሚዲያው በአግባቡ ጥቅም ላይ ከዋለ ትልቅ አገልግሎት የሚሰጥ መሳሪያ ነው ሲልም ገልጿል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዘገባው እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የእለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ቀጣዩ ዘገባችን ወደ ናይጄሪያ ይወስደናል። የናይጄሪያ መንግስት ዜጎችን በመደብደብና በማሰቃየት አወዛጋቢ የነበረውን የፖሊስ ልዩ ኃይል እንዲበተን ቢያደርግም ላለፉት ሁለት ሳምንት ሳርስ በመባል የሚጠራውን ይህን የፖሊስ አካል በመቃወም በመላው ናይጄሪያ እየተካሄደ ያለው ሰልፍ ዛሬም ጥቃት ለደረሰባቸው ፍትህና ተመሳሳይ የፖሊስ ጥቃቶች እንዲቆሙ በመጠየቅ ቀጥሏል። ቲሞቲ ኦቢዡ ከአቡጃ ያደረሰን ዘገባ እንደሚከተለው ተጠናቅሯል። በፈረንጆቹ አቆጣጠር በ2017 ጥቅምት ወር አንዱን ምሽት በናይጄሪያ ዝርፊያን ለመከላከል በተቋቋመ ልዩ የፖሊስ ኃይል አባላትና በዜጎች መካከል አለመግባባት ሲፈጠር፣ ካሉ ኪንግስሌ በመዝናኛ ቦታ እየተዝናና ነበር። በተፈጠረው ግርግር ኪንግስሌ ግራግሩን በጥይት ተመቶ በመቁሰሉ ዶክተሮች እግሩ እንዲቆረጥ አደረጉ። ኪንግስሌ ለደረሰበት አደጋ ያለምንም ካሳ በግሉ በሺዎች የሚቆጠር ዶላር አውጥቶ መታከሙንና የፖሊስ ባለስልጣናት በጊዜው የነበረውን ተኩስ ድንገተኛ አደጋ በማለታቸው ጥይቱን የተኮሰበት የፖሊስ ባልደረባ ስራውን መቀጠሉን ይናገራል። በዚህ ደረጃ ጉዳት አድርሶብኝ ምንም ሳይደረግ ሲቀር እሱም ባልደረቦችም ከዚህ በላይ እንዲያደርጉ ማበረታታት ነው። ኮባኒ የተሰኘው የናይጄሪያ ታዋቂ የራፕ አቀንቃኝም ሳርስ ተብሎ የሚጠራው ልዩ የፖሊስ ኃይል የጭካኔ ሰለባ ነው። ኮባኒ በዚህ አመት ብቻ ሶስት ጊዜ በግፍ መታሰሩን መደብደቡንና የኃይል ጥቃት እንደደረሰበት ያስረዳል መጀመሪያ ስልኬንና ኢሜይልን መፈተሽ ጀምረ ከዛ፣ የባንክ ሂሳቤን አየና አካውንትህ ውስጥ ገንዘብ አለኝ አለ። እኔ ደግሞ አካውንቴ ውስጥ ገንዘብ ካለ ያንተ አይደለም አልኩት። እንደገና በጥፊ መታኝ። ኮባኒ በአሁኑ ሰዓት ሳርስ የተሰኘውን የፖሊስ ልዩ አካል ለማጋለጥ የሚረዳ የደረሰበትን ጥቃት የሚገልጽ አንድ ሙዚቃ እያዘጋጀ ነው። በሳርስ የደረሰውን ጨምሮ የፖሊስ የጭካኔ ተግባራት በናይጄሪያ ለአመታት ሲብሰለሰል የቆየ ጉዳይ ነው። ከሁለት ሳምንት በፊት የጀመረው ተቃውሞ የተነሳው ግን የልዩ ፖሊስ ቡድኑ አካል የሆኑ ፖሊሶች በደረሰበት ጥቃት የሞተን ግለሰብ መኪና ይዘው ሲሄዱ የሚያሳይ ቪዲዮ ከተለቀቀ በኋላ ነው። ቪዲዮ በመላው ናይጄሪያ ነቀፌታ ከማስነሳቱ በተጨማሪ ታዋቂ ግለሰቦችና የሙዚቃ አቀንቃኞች በመላው ሀገሪቱ ያሉትን በሺዎች የሚቆጠሩ ተቃዋሚዎች ተቀላቅለው የፖሊስ አካሉ እንዲበተን ጥያቄ ሲያቀርቡ ቆይተዋል። በተለያዩ ከተሞች ለቀናት የተካሄደውን ተቃውሞ ተከትሎም የፖሊስ ባለስልጣናት ልዩ አካሉ እንዲፈርስ ውሳኔ ያስተላለፉ። ውሳኔውን የናይጄሪያ አቃቤ ሕግ የሆኑት መሐመድ አደም ለሕዝብ ሲያሳውቁ እንዲህ ነበር ያሉት። የህዝብን ጥያቄ ለመመለስ ከህዝብ ጋር እንደ ቆመ የፖሊስ አካል የሚከተለው ውሳኔ ተላልፏል። ሳርስ በመባል የሚታወቀው ዝርፊያን ለመከላከል የተቋቋመው ልዩ ኃይል ከዚህ በኋላ ተበትኗል። ባለሥልጣናቱ እንዳሉት የተበተኑት የልዩ ፖሊስ አባላት በተለያዩ የፖሊስ አካላት ውስጥ እንዲመደቡ ይደረጋል። እንደ ኮባኔ ያሉት ሰዎች ግን ይህን ውሳኔ በጥብቅ ይቃወማሉ። ጉዳዩ እነሱን ከማስቆም ከማገድ፣ ወይም ጨርሰው ኃይሉን ከመበተን በላይ ነው። ይሄ ከስነ ልቦናችን ጋር ይገናኛል። አስተሳሰባችን መቀየር አለበት። ኦሳይ ኦጂጎ አምነስቲ ኢንተርናሽናል የተሰኘው ዓለም አቀፍ የሰብአዊ መብት ተከራካሪ ቡድን የናይጀሪያ ተወካይ ዳይሬክተር ናቸው። እንደ እሳቸው አባባል የልዩ ፖሊስ ኃይሉ መበተን ሙሉ የሚሆነው ጥቃቱን የፈጸሙት አካላት ለፍትህ ሲቀርቡ ነው። ሳርስ እንዲበተን ስንጠይቅ እያወራን ያለነው በሳርስ አባላት ስለደረሰው ጥቃት ነው። ስለዚህ ጥቃት ማድረሳቸው በፖሊስ የተረጋገጠባቸው እና ዜጎች የጠቆሟቸው ፖሊሶች ለፍርድ መቅረብ አለባቸው። የናይጄሪያ ባለስልጣናት የተበተኑትን ፖሊሶች አዲስ ምደባና የስርዓት መሻሻል የሚከታተል በህዝብ ተወካዮች የሚመራ አማካሪ ኮሚቴ ለማዋቀር ቃል ገብተዋል። የፕሬዝዳንቱ ቢሮም በሳርስ አባላት ጥቃት ለደረሰባቸው የስነ ልቦና ክትትል እንዲደረግላቸው ቢፈቅድም ለጊዜው ግን ተቃዋሚዎች በናይጄሪያ መንገዶች ላይ ድምጻቸውን ማሰማት ቀጥለዋል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና እኔም ሳስተናግዳችሁ ያመሻወት ስመኝሽ የቆየነን በፌስቡክ ገጻችን አት ቪኦኤ አማሐሪክ በትዊተር ሀሽታግ ጋቢና ቪኦኤ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁ ላኩልን። يا نجاسه <applause>